ሰላም፣ እንዴት ዋላችሁ? ከዛሬ ዜና ጋር እኔ ብሰማ ውደላ ባለስልጣናቱ እንዳሉት ማዕከላዊ እና ምስራቃዊ አይዋን በአውሎ ንፋስ የሞተ ወይም የአካል ጉዳት አልተዘገበም። ነገር ግን ብዙዎቹ በአውሎ ንፋስ ጎዳና ላይ የተጎዱ ሕንፃዎች፣ የተጠረዙ ዛፎች እና የተገላበጡ ተሽከርካሪዎች አገኝተዋል። ብሔራዊ የአየር ሁኔታ አገልግሎት እንዳስታወቁት ትናንትና ከሰዓት በኋላ እና በሌሊት በአብዛኞቹ ገጠራማ አካባቢ ነዋሪ ያልሆኑ አካባቢዎች ውስጥ ደርሷል። ወደ ደቡብ ዳኮታ የሚወስደው ጉዞ የሚያደርግ አንድ የሃይማኖት ተጓዢ ዛሬ ማታ በሱስሪ ውስጥ ይቆማሉ። የደቡብ አሜሪካ ዳኮታ ውስጥ ወደ ጓሳ መሬቶች ሲመለሱ ቡድኑ የአገሬ ተወላጅ አሜሪካዊ ስክሪን ለማጀብ እየረዱ ነው። የሮዝ ቡድን ሶስር ጎሳ አባላት በፔንስልቬኒያ ውስጥ በካርለስ ህንድ ኢንዱስትሪ ትምህርት ቤት የጠፋውን ስተኝ ህጻናት ቅሬታ ወደ ሀገራቸው እየመለሱ ነው። የአገሪቱ ተወላጅ ዮሀንስ ከጎሳ አባላት ጋር ለመገናኘት እና ለመጸለይ ባቀዱበት ስፍራ ዛሬ እለት በብታን በማታ እና በሱስሪ ለመቆም በቀጠሮ ተይዟል። በሱስሪ ቡድን ዛሬ ማታ ስምንት ሰዓት በዋር ኤገል ፓርክ እንኳን የተቀበረ ጸሎት ይደረጋል። በነብራስካ ሰሜናዊ ምስራቅ ጥግ ያለው ባለስልጣናት በአካባቢ ትምህርት ቤት የቦርድ ምርጫ ላይ የተደረገው ድምጾች እየዘገበ ነው። በአንድ ድምፅ የተቀረበው እና የሚቃወመው ከለየ በኋላ የኖርፌክ ዲስነውስ ዘገባ የሲደር ካውንቲ የምርጫ ሰራተኞች ማክሰኞ በሚሰጠው ድምፅ የሎርድ ኮንኮር ኮሌጅ የሕዝብ ትምህርት ቤት የቦንድ ጉዳይ ምርጫ ቦንዱን በመደገፍ 596 ድምጾች ሲቆጥሩ አምስት መቶ ዘና አምስት ተቃውሟል። ረቡዕ እለት እንደገና ቁጠራዊ ይካሄዳል። ከነብራስካ ሊንከን የሁለት ሀያ ሀያ አንድ የነብራስካ እርሻ ሬል ስቴት ገቢ ጽናት የመጨረሻ ሪፖርት እንደማይመለከት በነብራስካ ውስጥ የግብርና መሬት ዋጋዎች በዚህ ዓመት ስድስት ፐርሰንት አድጓል። በክፍለ ግዛት ውስጥ የአግ መሬት የአማካይ ዋጋ በአንድ ኤክር 2895 ዶላር ነው የተሸጠው ነገር ግን ስቴቱ በክልል ውስጥ በጣም የተለየ ነው።